ሰሞኑን በአማራና በኦሮሚያ ክልል የተለያዩ ቦታዎች የተቃውሞ እንቅስቃሴ መኖሩ ይታወቃል። መንግስት የተቃውሞ ምንጭ ከውጭ በማህበራዊ መገናኛ ብዙኃን የሚሰራጭ ጸረ ሰላም ቅስቀሳ ነው ባይ ነው። የተቃውሞ እንቅስቃሴውን ለመቆጣጠርም በርካታ የጸጥታ ኃይል በማሰማራት ሰልፎቹ እንዳይካሄዱ እያደረገ መሆኑን እማኞች ይገልጻሉ። ከዚህም አልፎ ለተቃውሞ የቅስቀሳ መልእክቶች እንዳይሰራጩ በአንዳንድ ቦታዎች የኢንተርኔት አገልግሎት መስተጓገሉ፣ ማህበራዊ መገናኛ መድረኮቹም መዘጋታቸው ይሰማል። ለዚህም ማህበራዊ መድረኩን የሚጠቀሙ አንዳንድ ሰዎች ሀሴት እያፈበረኩ ሕዝብ የጸጥታው አካል ላይ እንዲነሳሳ ወንድም ወንድሙን እንዲጎዳ ስለሚጥሩ መንግስት እርምጃውን ለመውሰድ መገደዱን የመንግስት ኮሚኒኬሽን ጉዳዮች ሚኒስትር አቶ ጌታቸው ረዳ ሰሞኑን ከአልጀዚራ ጋር ባደረጉት ቃለ መጠይቅ ጠቅሰዋል። ስማቸው እንዳይጠቀስ የጠየቁት የባህር ዳር ነዋሪ ከተማዋ ከእሁድ እለት ጀምሮ እስከ ዛሬ ከፍተኛ ውጥረት ላይ እንደምትገኝ ጠቅሰው የኢንተርኔት መቆራረጡን በተመለከተ እንዲህ ይላሉ። አይደለም፣ ዋይፋይ ካልሆነ በስተቀር በግልህ ኮኔክሽን ዝግ ነው። ይዝን ዋይፋይ ላይም ቫይበር ላይ ብቻ ነው መስራት የሚችለው። ከዛ ውጭ ያለው የኢንተርኔት አገልግሎት ሙሉ በሙሉ ተዘግቷል። ይህ ቀድሞ ሰላማዊ ሰልፍ ከመደረጉበት ጎንደር ላይ አረቡን ይመስለኛል፣ ጎንደር ላይ የተደረገ ያ ማለት ጎንደር ላይ ከደመቀ ጋራ በነበረው ተቃውሞ ማለት ነው። ከዚን ጊዜ ጀምሮ እሁዱን እኛ ዚ ሰላማዊ ሰልፍ ተደርጓል። ከዛን ጊዜ ጀምሮ እስካሁን ድረስ ምንም አይነት ኮኔክሽን። ሌላው ስማቸውን ያልገለጹት የጎንደር ነዋሪ ደግሞ ዛሬውን እርግጠኛ ባይሆኑም በከተማዋ ሙሉ በሙሉ ይሁድና ሰኞ ዕለት መጓጓዣ እንዳልነበረ የመንግስት መስሪያ ቤቶች እና ሱቆች እንደተዘጉ ይናገራሉ። ይህም የሆነበት ምክንያት ሲያብራሩ፣ ግልጽ ነው እኮ ማህበረሰቡ ወይንም እዛ አካባቢ ያለው ነዋሪ እኛን ጨምሮ የጠየቅነው ጥያቄ ምላሽ ስላላገኘም ወይንም ምላሹም ጥይት ስለሆነ ይህንን አይነት ምላሽ መስጠት አለብን የሚል አቋም ይዞ ነው። ማንም አላነሳሳውም፣ ማንም አልገፋፋውም። በራሱ ያደረገው ነው እርስ በእርስ በመነጋገር ወጣቱ። ሌላው የከተማው ነዋሪ አቶ ስሩሀፌል አሰፋ ስለ ዛሬ ሁኔታ ጠይቀናቸው ነበር። ዛሬ ደግሞ ስለ ጎንደር በምን ነግርህ፣ ማንም የሚገብ ነገር በተቃራኒ፣ ሰሞኑን ሰላማዊ ሰልፍ ነበር። ዛሬ ደግሞ ምንም ሰልፍ የለም፣ ማንም የሚወጣ የለም። አድማ ሱቅም ይሄድ ነው። ስለ ከተማዋ የኢንተርኔት ግንኙነት ስናገሩ ኢንተርኔት ብቻ አይደለም የስልክ ጥሪ ለማድረግ እዛ ሆነ እጅግ በጣም አስቸጋሪ ነው። ምንም አይነት ጥሪ ማድረግ አትችልም። ሬስትሪክትድ የሆነ ሰርቨርስ ነው ያለ። የፕሮክሲ ሰርቨሮችን ምናምን ተጠቅመ ወደ ጋይንት ገረገራ ምናምን አካባቢዎች ስትወጣ ልታገኝ ትችላለ። ከጎንደር ርቀ ሄደ ማለት ነው፣ ስንት ኪሎ ሜትር ርቀ ሄደ እንጂ እዛው ከተማው በጣም ኦልሞስት የለም በሚለው ደረጃ ላይ ነው ያለ። በሰሜን ወሎ ወልድያ አካባቢ ተቃውሞ ለማካሄድ ብታቅድም በጸጥታ ኃይል ታፍነዋል አሉ እኚህ የጎንደር ነዋሪ። የወሎ ዩኒቨርሲቲ ተማሪ መሆናቸውን የገለጹልን ደግሞ ኮምቦልቻና አካባቢዋ በፌዴራል ፖሊስና መከላከያ ሰራዊት ተሞልታለች ካሉ በኋላ የተማሪው እንቅስቃሴ መገደቡን አመልክቷል። የኢንተርኔት አገልግሎትን በተመለከተ ያለውን ሁኔታ ሲያስረዱም እንዲህ ነው ያሉት። እሱ በጣም የወረደ አጠቃቀም ነው። በጣም እዚህ ግባ የማይባል ነው። ራሱ ዋይፋይ ራሱ ረሱ አቋርጦት ነው ያሉት እና ኢንተርኔት በፍጹም የሚለቀቅባቸው ታይሞች አሉ ማለት ከኩላለሊስ በኋላ ምናምን እንደዚህ፣ እና ደግሞ አልፎ አልፎ አንዳንድ ጊዜ ይለቃል እና በጣም አሰልቺ ሁኔታ ነው ያለ ማለት ነው። ምንም መጠቀም አንችልም ማለት ነው። የኢንተርኔት አገልግሎቱ መቆራረጡን በተመለከተ ከክልሉም ሆነ ከፌዴራል መንግስት ማብራሪያ እንዲሰጡን ለመጠየቅ ያደረግነው ሙከራ ለዛሬ ሊሳካልን አልቻለም። በዶች ቬሌ የፌስቡክ ገጽ ስለ ኢንተርኔት አገልግሎቱ ይዞታና ስለ ጎንደር ውሎ የተከታታዮቻችንን አስተያየት ጠይቀን ነበር። ከቤት ባይወጡ ምን ቸገረው መንግስት፣ ያው አረፈ ስርባቸው ይወጣሉ የሚሉ ሲኖሩ፣ ሌሎች ደግሞ የሚገርመው ለማኝ እንኳን ለምኖ እንዳይበላ ተደርገዋል ካሉ በኋላ መንግስት ምን ቸገረው ጥቁር ወንበር ላይ ቁጭ ብሎ እኛን ጥቁር የሀዘን ልብስ ያለብሰናል። አዲስ አበባ ላይ ይህ የተቃውሞ ስልት ተግባራዊ ሲሆን፣ ያኔ ወያኔ እረባካችሁ ሰልፍ ውጡ የሚል ይመስለኛል እና ሌሎችንም ተያያዥ አስተያየቶቻቸውን ጽፎልናል።